ሰላም ጤና ስጥልኝ አድማጭ ተመልካቾቻችን፣ የእሮብ ምሽት ህዳር አንድ 2014 ዓ ም የጋቢና ቪ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ኦሮሚያ ክልል የሰማቷት ወጣት ሄለን መስፍን ትባላለች። በትግራይ ኃይሎችና እንዲሁም በኢትዮጵያ የፌዴራል መንግስቱ መካከል የተፈጠረው ጦርነት ያሳደረባትን ተጽዕኖ ታስቃኘናለች። በሌላ ዘገባ ደግሞ ከሰሞኑ የተጀመረው ሀገር አቀፍ ፈተና ምን ይመስላል የሚለውንም እናያለን። እንዲሁም በዲላ ዩኒቨርሲቲ በሴት ተማሪዎች ላይ መልካም የሆነ ተጽዕኖን እያሳደረ ሰለው ዜሮ ፕላን ክበብም መሰናዶዎች ይኖሩናል። ሰዓት እንዳፈቀደም ሙዚቃ የምንጋብዛችሁ ይሆናል። አብረናችሁ የምናመሸው ኤደን ገረመው በመስተንግዶው ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። ከሁሉ አስቀድመን አብራችሁን ስለሆናችሁ እያመሰገንን አሁን ሀብታሙ ስዩም አጫጭር ዜናዎችን ያሰማችኋል። Música አመሰግናለሁ ኤደን። በኢትዮጵያ በግጭት ምክንያት ብሔራዊ ፈተና ያልተፈተኑ ተማሪዎች በአጭር ጊዜ ውስጥ እንዲፈተኑ ሁኔታዎች እንደሚመቻችላቸው የትምህርት ሚኒስቴር አስታውቋል። ብሔራዊ ፈተና ለመፈተን ከተመዘገቡት የአስራ ሁለተኛ ክፍል ተማሪዎች ዘጠና አንድ ነጥብ አምስት በመቶ የሚሆኑት ሀገር አቀፍ ብሔራዊ ፈተና እንደወሰዱ የገለጸው የኢትዮጵያ ትምህርት ሚኒስቴር በሀገሪቱ በተከሰተው ግጭት ምክንያት በተወሰኑ ቦታዎች በመደበኛው ጊዜ ፈተና በማይሰጥባቸው አካባቢዎች ከአንድ ወር በኋላ ያለው ሁኔታ ተለይቶ እንደሚሰጥ ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። በኩል ጦርነት ባለባቸው የአማራ ክልል ከተሞች ከሦስት ሺህ በላይ ተማሪዎች ለፈተና እንደማይቀመጡ የክልሉ ትምህርት ቢሮ አስታውቋል። የአዲስ አበባ ከተማ ከንቲባ አዳነች አበቤ በበኩላቸው ለፈተና የተመዘገቡ ሁሉም ተማሪዎች ፈተናው ያለምንም ችግር እየወሰዱ መሆኑን አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩናይትድ ስቴትስና ግብፅ በሱዳን ወታደራዊ ግልበጣ የተደናቀፈው የሱዳን የዲሞክራሲ ሽግግር ወደ ቦታው እንዲመለስ የጋራ ፍላጎት አላቸው ሲሉ ተናግረዋል። ብሊንከን ይህንን የተናገሩት እሳቸውና የግብፅ ውጭ ጉዳይ ሚኒስቴር ሳማህ ሸኩሪ በተገኙበት የዩናይትድ ስቴትስና የግብፅ ስትራቴጂክ ምክክር መድረክ ላይ ነው። በዩናይትድ ስቴትስና ግብፅ መካከል የተካሄደው የጋራ ስትራቴጂክ ምክክር እንደ ኤሮፓያን አቆጣጠር ከ2015 ወዲህ የመጀመሪያው ነው። ብሊንከን ጀግንነትና ጥንካሬ በታየበት ሁኔታ በተደጋጋሚ ወደ አደባባይ መውጣት ተቃውሞውን የገለጸውን የሱዳን ሕዝብ ፍላጎት ማሟላት የሚቻልበት ብቸኛው መንገድ ሲቪል መሩን የሽግግር መንግስት ወደ ቦታው መመለስ ሲቻል ብቻ ነው ብለዋል። በቅርቡ የዩናይትድ ስቴትስ፣ እንግሊዝ፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ በሱዳን በሲቪል የሚመራው የሽግግር መንግስት ተቋማት በአስቸኳይ ወደ ቦታቸው ይመለሱ በሚል በጋራ መግለጫው ላይ ካልተሳተፉ የአካባቢው አገሮች መካከል ግብፅ አንዷ ናት። በትናንቱ መድረክም የተገኙት የግብፁ የውጭ ጉዳይ ሚኒስትር ሳመህ ሹኩሪ ስለ ሱዳን ወታደራዊ ግልበጣ የተናገሩት አንድም ቃል የሌለ ሲሆን ለጋዜጠኞች ጥያቄ የሰጡት ምላሽም የለም። ዩናይትድ ስቴትስ በሱዳን በተካሄደው ወታደራዊ ግልበጣ ሳቢያ የ700 ሚሊዮን ዶላር የመጣኔ ሀብት እርዳታን ወዲያውኑ እንዲቋረጥ ማድረገው ይታወሳል። ከስምንት መቶ በላይ ፍልሰተኞችን ከሜዲትራኒያን ባህር ህይወታቸውን አትርፎ አሳፍሮ ባህር ላይ ሲጠባበቅ የቆየው የጀርመን የሰብአዊ እርዳታ መርከብ ከጣሊያን ባለሥልጣናት ፈቃድ አገኝቶ ሲሲሊ ወደብ መድረሱ ተገልጿል። ሲ አይ ፎር የተባለው መርከብ ከትናንት በስቲያ ምዕራብ ሲሲሊ ትሪፖሊ ወደብ ገብቷል። አብዛኞቹ አዋቂዎች ፍልሰተኞች ለጥንቃቄ ለኮቪድ-19 ማቆያ ወደ ተመደበ መርከብ የሚዛወሩ ሲሆኑ ከ160 በላይ የሚሆኑ ህፃናት ደግሞ የብሱ ላይ ወዳሉ መጠለያዎች እንደሚገቡ ተገልጸዋል። የጀርመኑ ነፍስ አድን መርከብ ላይ ከነበሩት ፍልሰተኞች መካከል ግማሽ የሚሆኑት በወሩ መጀመሪያ ላይ እየሰጠመ ከነበረው የእንጨት ጀልባ ላይ የተደረሰላቸው ሲሆን የተቀሩት ደግሞ የነፍስ አድን መርከቦች የደረሱላቸው መሆናቸው ተመልክተዋል። የጀርመኑ መርከብ ያሳፈራቸው አብዛኞቹ ፍልሰተኞች የምዕራብ አፍሪካ ሀገሮች፣ እንዲሁም የግብፅ ወይንም የሞሮኮ ተወላጆች እንደሆኑ በጣሊያን የህፃናት አድን ድርጅት ባለስልጣን ጂዮቫኒ ዲ ቤኔዲቶ ገልጸዋል። ይህ በእንዲህ እንዳለ 38 ፍልሰተኞችን ያሳፈረው ኦሽን ቫይኪንግ የተባለው መርከብ ከሲሲሊ በስተደቡብ የምትገኘው ላምፓዱሳ ወደብ ለመግባት አሁንም ፍቃድ እየተጠባበቀ መሆኑን በዘገባው አዣንስ ፍራንስ ፕሬስ አስታውቀዋል። በደቡብ ቱኒዚያ አግረብ ከተማ ተዘግቶ የቆየው የቆሻሻ መድፊያ ስፍራ እንዲከፈት ባለስልጣናቱ መወሰናቸው ያስቆጣቸው ተቃዋሚዎች በከተማው የሚገኝ ፖሊስ ጣቢያ ማቃጠላቸውን እማኞች ገልጸዋል። ተቃውሞው የተቀጣጠለው ትናንት ፖሊሶች በተኮሱት ጋዝ ምክንያት አንድ ሰው አየራቶ ሕይወቱ ካለፈ በኋላ መሆኑን ቤተሰቡና እማኞች ገልጸዋል። የሀገር ውስጥ አስተዳደር ሚኒስቴር በበኩሉ ሰውየው የተቃውሞ ሰልፍ ላይ አልነበረም የሞተው ከከተማ ርቆ በሚገኝ ቤቱ ነው ብሏል። ፖሊሶች ጎዳና ላይ በወጡ ተቃዋሚዎች ላይ አስለቃሽ ጋዝ የተኮሱባቸው ሲሆን ተቃዋሚዎቹ ድ ድንጋይ ወርወሮባቸዋል ይህ የአሁኑ ሁኔታ የሀገሪቱ ፕሬዚደንት ካይ ሳኢድ በቅርቡ የሰየሟቸው ጠቅላይ ሚኒስትር መንግስት በማህበራዊና መንግስታዊ አገልግሎቶች ችግር የተነሳ የሚከሰቱ ተቃውሞዎችን እንዴት እንደሚያስተናግድ የሚፈተንበት ይሆናል ተብሏል ከዜናዎቹ ጋር ሀብታሙ ስዩም ነበረ። ስለ ዜናዎቹ እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የአዲሱ ትውልድ ድምጽ በሬዲዮ በቴሌቪዥን፣ በቪኦኤ አምሃሪክ የፌስቡክ ገጽ ላይ እንዲሁም ኢትዮ ሳት ላይ ልታገኙን ትችላላችሁ። ወደ ዘገባዎቻችን እንሻገር። የመጀመሪያው ዘገባችን ከሀያ ስድስት ዓመቷ ወጣት እናት ሄለን መስፍን ጋር ያስተዋውቀናል። ሄለን መስፍን ተወልደ ያደገችው በትግራይ ክልል አዲግራት ከተማ ሲሆን በአሁኑ ጊዜ ነዋሪነቷ በጎንደር ነው። ራሱን የትግራይ መከላከያ በሚል የሚጠራው የህወሀት ቡድንና በኢትዮጵያ መንግስት ኃይሎች መካከል ከአንድ አመት በፊት የተጀመረው ጦርነት የአራት አመት መንታ ልጆቿን አባት ህይወት እንደነጠቃት ለአሜሪካ ድምጽ ተናግራለች። እርስ በርስ ካልተጠባበቅን ማንም ሊጠብቀን አይችልም የምትለው ጦርነቱ እንዲቆምና ሰላም እንዲሰፍን ሁሉም ወገን የበኩሉን ይወጣ ስትል ጥሪ አቅርባለች። ናኮር መልካ ከአምቦ በስልክ በመደወል ሄለንን አነጋግሮ ተከታዩን ዘገባ ልኮልናል። የት አካባቢ ሄለን ወደ ጎንደር የመጣበት ምክንያት ምንድን ነው?

እስቲ እንዴት አዋወቃችሁ ከባለቤትሽ ጋር? ባለቤት ትግራይ የአዲግራት ከተማ ነው የተዋወቅ ነው። ብዙ ጊዜ ቆይተናል አብረን። በዛ ምክንያቱ ደግሞ ብዙ ጊዜ አምስት አመት ምናምን ስንቆይ ታረገዘ ልጆች ተወለዱ። ከዛ በኋላ ደግሞ ልጆች ተወለዱ በኋላ ደግሞ ድጎቻችን መኖር በጣም ቀብሎ በጣም መወዱ ለመናገር ከናሴ ብላይ ነው ማን ይባላል ስሙ? ምን ያህል ልጆች አብራቸው ወለዳችሁ ስማቸው ማን ይባላል? እስቲ ንገሪኝ። ሞልጌታ ጌታቸው ይባላል። ባለቤት ያቱ ሙልጌታ ማክብል ሞልጌታ ይባላሉ። ልጆችሽን ማንና ማን? ማክብል ሞልጌታ፣ ያ ሙልጌታ። ወንድና ሴት ናቸው? ማንዷ ናቸው? መንታ። ምንት አመታቸው? አራት አመታቸው። አሁን ከአንቺ ጋር ነው ያሉት? እኔ ጋር ናቸው ያሉት። የት ነው የምትገኙት አሁን? አሁን ጎንደር ከተማ ላይ። ነገ እስቲ ንገሪኝ፣ አዲግራት ላይ ቤተሰቦችሽን ትተሽ ወደ ጎንደር ሄደሽ ከ ልጆችሽ ጋር እየኖርሽ ያለሽው እና በምን ምክንያት ነው ወደዛ መሄድ ያሰብሽው? በቃ ባለቤት ንወጡ ልጆች ቅና ደግሞ እሱ ሲያገኝን እና እነሱ የሚያገኛቸው በሱ ስለምወጡ ከእሱ ጋር እሱ ጋር ይሻለኛል። ልጅ ደግሞ ሲያድርስ እያለባት ያልናት ማድግ ስለእናሰና ችግር አይቶ ማደግ ስላለበት። ለመጨረሻ ጊዜ የባለቤት ተሸን የሙሉጌታን ድምጽ የሰማሽው መቼ ነበረ? ምን ነበረ የነገረች? በመጨረሻው ቀን

እዚ የተንከራተተ ሁለት ሳምንት ሶስት ሳምንት ሙሉ እኔ ጎንፎ ሰርቼ የወሰድኩለት ቀን አለ። ጎንፎ ሰርቼ ባለ የራ በሆነ በክረምት ሰዓት ስለነበረ ባለ የራ በሆን ነው። አይዞህ ያልፋል እኮ የማያልፈው ነገር የለም ደግሞ ለሀገር ነው ብዬ ስንት የመከርኩት እሱ ደግሞ አይዞሽ ሚስቴ፣ አንድ ቀን እንኳን ቢነ ቢነጋልን እስኪ ልጆች ጋ አንድ ቀን የሚተኛበትና የሚጫወትበት ቢፈጠር ምናለበት ይታያለ። አባትና እናት የለውም ያሰድገቻ ፊስት ነው እና ወንድም ነው ሄትም የለውም በሆነ ያገኘው በጣም የሚያሳዝን በጣም ይዘናል። ከማን ነው ዝም ብሎ ከግንቦት ሀያ ዘጠኝ ላይ ደውሎልኝ ግንቦት ሀያ ዘጠኝ ሁለት ሺ አስራ ሶስት እሺ እዛ ደግሞ ልደታ ቀን ደግሞ አንድ ላይ ሰኔ አንድ ላይ ደውሎልኝ በቃ እኔ ትግራይ ክልል አካባቢ ሊሆን ነው እና፣ አይዞሽ ኔትወርክ የለሽ አትጨናነቂ። ሞባይልን ቻርጅ ይቀርሰ ሞባይል ይስሱ ለባትሪ እንደላኩት ነው እና ቻርደር የለውም እንዳትጨናነቂ ሞባይልን ከነጋ የለም። ስለዚህ አይዞሽ፣ ማንም ተስፋ እንዳትቆርጭ፣ እኔ አለሁልሽ፣ ከአንቺ ጋር ነኝ። ማን ብንሰሚ ልምሽ ነ ብለስ ወጣሽ እኔም አለሁልሽ እና እመጣላቸዋለሁ። ለልጆች መናዛግር አይሾምና ሄደ፣ ሰውሎም ሄደ። ከዛ በኋላ አላገኘኋቸውም። አሁን ኢትዮጵያ ምን አይነት ሁኔታ ውስጥ ነው ያለችው ከዚህ ችግር እንዴት መውጣት ትችላለች? ስ ያለች ኢትዮጵያ ብዙ ነገር ነው ያጣቸው። አንዴ ልጆ አጣቸው፣ ሁለተኛ ደግሞ ከሌላ ሀገር የመጣ ሀይል ሊመክቱት የሚችሉ ሰዎች ነው ያጣቸው። ልጆቹ አጣቸው። ልጆቿ እንደተደረግ ሰዎች አካላዊ መቃብር እንኳን ያጡ ልጆች አሉባት። የኢትዮጵያ ልጆች ማለት ነው። እና አንደኛ የሚያስፈልጓት ልጆቿ ብቻ እና ህዝቧ ብቻ ናቸው። ደጋሰ ስ እነዚህ ናቸው። በጣም ብዙ ጠላት ና ኢትዮጵያ ማለት ነው። ብዙ ብዙ የምፈልጋት ሀይል አለ። ኢትዮጵያ በጣም ጥሩ ሀገር ናት፣ የምታድጋ ሀገር ናት፣ ብዙ ሀፍ ፈላት ሀገር ናት፣ ለእኛ አይደለ ሌላ የምትበቃ ሀገር ናት ማለት ነው እና መጀመሪያ ጊዜ ልጆቿ መኖር አለባት። ከዚ ቀጥሎ ደግሞ እኛ ለሀገራችን እንግዲህ ማሰብ አለብን። ብሄሩ ማስ እስቲ አንድ እንደተጎዳ ሰው እንዴት ለሀገራችን እናስብ፣ ምንድን ነው የተሻለ የሚሆነው? ከትግራይ ያልተወለደ ልጅ የለም፣ ከአማራ ያልተወለደ ወይ ከኦሮሞ ያልተወለደ ብሔር ከብሔር ያልተወለደ ልጅ የለም። አይደለም ትግራይ ክልል ብዙ የጋምቤላ ልጆች፣ የወላይታ ልጆች፣ ይህ አማራ ልጆች አሉ። አማራ ክልል ደግሞ ብዙ የትግራይ ተወላጅ ልጅ አለ፣ ብዙ ሰው አለ። የትግራይ ተላልቆች ቢሆን ህፃን ብቻ ሳይሆን እኔ ብቻ ሳይሆን ብዙ የትግራይ ልጅ አለ ጎንደር ላይ አዲስ አበባ ላይ አዋሳዊ ብዙ ሰዎች አሉ የትግራይ ተወላጅ ማለት ነው። ይህን ራሳችንን በራሳችን ካልተጠባበቅን ደግሞ ማን ከኢትዮጵያ ውጭ እንደኛ ላይ ጠብቅ አይችልም። ራሳችን ሀገራችን ጠብቀን ደግሞ ራሳችን በራሳ እርስ በርስ ካልተጠባበቅን ሰው ሊጠብቀን አይችልም። ስለዚህ እኔ እንጃ እግዚአብሔር ብቻ የሆነ አገለግኛ ለኢትዮጵያ ሀገራችንን ደሞ ሊናገር የምንችለው ነገር የለሚገኙ ሰላም ዋናው ሰላም ነው። ፍቅር ነው። ላይመስላ ሁሌ በመጨረሻ ላይ ማስተላለፍ የምትፈልጊው መልዕክትም ካለ መጀመሪያ ጊዜ ለኢትዮጵያ ልጆች የሞቱ ገነት ለሚያኖራቸው ነፍሳቸው ይማር ላለ ይቀጥል፣ ደግሞ ሀገራችን ሰላም ትሆነልን ይላሉ። ለቤተሰብ ወይም በትግራይ በአማራ ክልል ያሉ ሁሉም እግዚአብሔር ከእናንተ ጋር ይሁን። የሀገራችንም እግዚአብሔር ሰላም ያወርድልን። ብቻ ኢትዮጵያ እግዚአብሔር ይጠብቃለን ነው። ሃይማኖተኛ ናችና እንደ ሃይማኖቷ ደግሞ እግዚአብሔር ይጠብቃል። ወጣት ሄለን መስፍን ከጎደር በጋቢና ቪዮኤስም እግዚአብሔር ይስጥልኝ፣ አመሰግናል ሰሞኑ በኢትዮጵያ ሀገር አቀፍ ፈተና እየተካሄደ ይገኛል። ፈተናውን በግጭት ምክንያት ሊካሄድ ባልቻለባቸው ቦታዎች በአጭር ጊዜ ሁኔታዎች እንደሚመቻቹላቸው የትምህርት ሚኒስቴር አስታውቋል። ፀሐይ ዳምጠው በዚህ ዙሪያ በፈተናው አጀማመር ዙሪያ ዘገባ አላት። ባለፈው ዓመት በተለያዩ ምክንያቶች በተለይ በኮቪድ-19 ወረርሽኝ መስፋፊያት ምክንያት የትምህርት አሰጣጥ ጊዜ ተዛብቶ የቆየ ሲሆን በ2013 ሀገር አቀፍ ብሔራዊ ፈተና መውሰድ የነበረባቸው ተማሪዎች በ2014 ጥቅምት 29 ለፈተና እንዲቀመጡ በትምህርት ሚኒስቴር ተገልጾ ነበር። በዚሁ መሰረት ፈተናው ተጀምረዋል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ለፈተናው ከተመዘገቡት ውስጥ ዘጠና አንድ ነጥብ አምስት በመቶ የሚሆኑት ብቻ ለፈተና መቀመጣቸውን ተናግረዋል። ይሄ ፈተና ያው እንደምታውቁት ባለፈው አመት በተለያየ ምክንያት ተራዝሞ የነበረው ፈተና ነው። የ2013 ዓ.ም የማትሪክ ፈተና ነው። በዚህ አመት የሚሰጠው ፈተና ለመውሰድ የተመዘገቡት ወደ 617 ሺህ ናቸው። ከሌላው ጊዜ በእጥፍ ነው የተመዘገበው። አገሪቱ ውስጥ ያለውን ግጭቶች ያሉባቸውን ቦታዎች ከግምት በመውሰድ ወደ 91 ነጥብ 5 በመቶ የሚሆኑ የፈተና ፈተናውን ከተመዘገቡት ውስጥ 91.5 በመቶ የሚሆኑት ዛሬ ፈተናውን ይወስዳሉ። የፈተናዎች ኤጀንሲ የትምህርት ሚኒስቴር ሁለተኛ ፈተና በነኚህ ችግሮች ምክንያት ዛሬ ፈተናውን መውሰድ ለማይችሉት ተማሪዎች በአንድ ወር ባልበለጠ ጊዜ ውስጥ ፈተናውን ተመልሶ መውሰድ የሚችሉበት ሁኔታዎቹ ከተስተካከሉ በኋላ መውሰድ የሚችሉበት ሁኔታ ተረጋግጧል። ይሄ ፈተና ዛሬ በሁሉም እዚህ ከመምጣት በፊት ከሁሉም ፈተናዎቹ ከሚሰጥባቸው ቦታዎች ጋር ግንኙነት ነበረን። ያገኘ ነው መረጃ ሁሉም ቦታ በአገሪቱ ውስጥ ሁሉም ቦታ በሰላማዊ መንገድ እየተካሄደ እንደሆነ ነው። ይሄ ይቀጥላል ብለን ተስፋ እናደርጋለን። ሚኒስትሩ አክለው በአካባቢያቸው ባለው ነባራዊ ሁኔታ ለፈተናው ዛሬ ያልተቀመጡ ተማሪዎችም በአንድ ወር ጊዜ ውስጥ ፈተናውን ይወስዳሉ ብለዋል። እንደሚታወቀው በተለያዩ ግጭቶች ምክንያት በትግራይ፣ አማራ ክልል ሰሜንና ደቡብ ወሎ፣ ኦሮሚያ አንድ ክልል ወደ ምዕራብ ወለጋ፣ ቤኒሻንጉል ካማሺ። እነኝን በሙሉ ደመረሽ በግጭት ምክንያት ፈተና ሊወስዱ ያልቻሉበትእና በትምህርት ሚኒስቴርና በፈተናዎች ኤጀንሲ ውሳኔ ከአንድ ወር ባላለፈ ጊዜ እንደገና ተመልሰው እንዲወስዱ ሁለተኛ ሌላ ፈተና የተዘጋጀበት ወደ 8.5 በመቶ ናቸው። ያ ማለት ወደ 91.5 በመቶ የሚሆነው ከተመዘገቡ ውስጥ ፈተናውን ይወስዳል ማለትም ይሄ 8.5 በመቶ የሚሆነው ሁኔታዎች እንደተመቻቹ ግጭቶቹ ትንሽ እንደረገቡ ከአንድ ወር ጀምሮ ከአንድ ወር በኋላ ጀምሮ መስጠት ይችላል። የፈተናዎች ኤጀንሲ ና የትበት ሚኒስቴሩ መጀመሪያም ስንጀምር ፕላን ኤ እና ፕላን ቢ ብለን የመጀመሪያው ደረጃ በዚህ በሬጉላር እስኬጁሉ የሚፈተኑት አሉ፣ ዛሬ የተጀመረው። ሁለተኛው ደግሞ ከአንድ ወር በኋላ ግድም ሰዎች እንደገና እንሰጣለን። ሌሎች ቦታዎች ሄደው ፈተናውን እንዲወስዱ እናደርጋለን። እነኚህ ቦታዎች ከተስተካከሉ በኋላ ይወስዳሉ። ይሄ አጠቃላይ ውሳኔ ጥቅል ሳይሆን እያንዳንዱን ቦታ እያንዳንዱን የተፈታኝ ሁኔታ አይቶ የሚወሰዱ ውሳኔዎች ናቸው። እሱን አንድ ይሄኛውን ከጨረስንና ካረምን በኋላ ሁለተኛው ፈተና ላይ ከመድረሳችን በፊት ያለውን ሁኔታ በሙሉ ገምግመን በምን መልክ እንሄድበት የሚለውን እንወስናለን። በአዲስ አበባ ከተማ ሁሉም ለፈተናው የተመዘገቡት ተማሪዎች ፈተናውን መውሰድ ጀምረዋል ያሉት ደግሞ የከተማዋ ከንቲባ ወይዘሮ አዳንች አቤቤ ናቸው። የአስራ ሁለተኛ ክፍል ፈተና አጀማመሩን እያየን ነበረ። እጅግ በጣም ሰላማዊ በሆነ ሁኔታ ፈተናዋ ተጀምሯል። በአዲስ አበባ በ ስልሳ አራት ጣቢያዎች ወደ ሰላሳ ስድስት ሺህ በላይ የሚሆኑ ተማሪዎች ፈተናውን እየወሰዱ ነው ያሉት። ሰላማዊ ነው እጅግ ፈተናቸው ላይ ብቻ ትኩረት አድርገው እየተፈተኑ ያለበትን ሁኔታ ጎብኝተናል። በሁሉም ቦታ ላይ ጥበቃ እየተደረገ ነው ያለው አስፈላጊውም ፍተሻም የፈተና አሰጣጥ ስነ ስርዓቱ በተገቢ ሁኔታ እየተሰጠ ያለ ስለሆነ እንግዲህ የፈተና አሰጣጡ አወሳሰዱ ሁኔታ እጅግ በጣም ሰላማዊ መሆኑንና በተቀመጠው ስታንዳርድ መሰረት እየተሰጠ እንደሆነ ማረጋገጥ እወዳለሁ። አመት ይሰጥ የነበረው የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና በተለያዩ ችግሮች ምክንያት ተራዝሞ ሰኞ ጥቅምት ሀያ ዘጠኝ ሁለት ሺ አስራ አራት ዓመተ ምሕረት መሰጠት የጀመረ ሲሆን በአማራ ክልል ለፈተናው ከተመዘገቡት አንድ መቶ ስልሳ አራት ሺ ተማሪዎች መካከል ፈተናውን የሚወስዱት አንድ መቶ ሰላሳ አንድ ሺ አንድ መቶ ስልሳ ሰባት ተማሪዎች መሆናቸውን አቶ ሙላው አክለው ገልጸዋል። ፕሮፌሰር ብራንዱ ነጋ በአንድ ወር ጊዜ ውስጥ ፈተናውን እንዲወስዱ ይደረጋል በሚል የገለጹት እነዚህን አካባቢዎችንም ይጨምራል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የአዲሱ ትውልድ ድምጽ ጋቢና ቪኦኤ ነው። ዝግጅቶቻችንም ፌስቡክ ገጻችን ቪያ መሀሪክ ላይ እንዲሁም ደግሞ በኢትዮ ሳት ላይ ታገኛችኋላችሁ። ተከታዩ ዘገባ ወደ ዲላ ዩኒቨርሲቲ ይወስደናል። ቀጥዬ አቀርብላችኋለሁ። ወጣቶች የአስራ ሁለተኛ ክፍል ሀገር አቀፍ ፈተናዎችን አልፈው ወደ ከፍተኛ የትምህርት ተቋማት ሲገቡ ከትምህርት በተጨማሪም በአጠቃላይ ውሏቸው፣ አስተሳሰባቸውና የህይወት ተሞክሯቸው ብዙ አይነት ለውጦችን ያስተናግዳሉ። አብዛኛውን ህይወታቸውን በቤተሰብ ቁጥጥርና ምክር ስር ያሳለፉ ተማሪዎች በቀጥታ ወደ ከፍተኛ ትምህርት ቤቶች ሲገቡ፣ እንዲሁም ራሳቸውን መቆጣጠር ሲጀምሩ ግራ መጋባትና ድንግዝግዝ ማለት ሲያጋጥማቸው ይታያል። ለዚህ ታዲያ በዩኒቨርሲቲ ውስጥ ለሚያጋጥሟቸው ነገሮች በእውቀት ላይ የተወሰነ ውሳኔ ለመወሰን እንዳስችላቸው ዲኬቲ ኢትዮጵያ በዲላ ዩኒቨርሲቲ ሴቶች ላይ ትኩረትን ያደረገ ዜሮ ፕላን የተሰኘ መርሃ ግብር ጀምሯል። በዲኬቲ ኢትዮጵያ የከፍተኛ ትምህርት ተቋማት ፕሮግራሞች አስተባባሪ የሆኑት አቶ ሽመልስ ገበየው ስለ መርሃ ግብሩ እንዲህ ያስረዳሉ የዜሮ ፕላን ማለት በዩኒቨርሲቲና ኮሌጅ ተማሪዎች ላይ የሚከሰቱ ስነ ተዋልዶ ጤና ችግሮችን ለመከላከል ተማሪዎችን ደግሞ አቅማቸውን ለማጎልበት የተቀረጸ የፕሮግራም መጠሪያ ነው። እዚህ ስምንሽ ያገኝ ነው። የዓለም ፕሬስ ቀን በሚገበበት ጊዜ ከነበሩ የተለያዩ መረቃሎች ይኖራሉ። ከዛ መካከል አንዱ ጌቲንግ ቱ ዜሮ ዜሮ ማድረግ የሚል ነው እና ያንን መነሻ በማድረግ ዜሮ ለማድረግ ማቀድ ዜሮ ፕላን የሚለውን ስያሜ ይሰጠ ነው። ዋናው ዓላማው በተማሪዎች መካከል የሚከሰቱ ስምስምተዋል የጤና ችግሮች ዜሮ ማድረግ፣ ከዚህ በተጨማሪም ደግሞ ይህን ተከትሎ የሚመጡ የትምህርት ማቋረጥ እና ከህይወት ግብ የመሰነካከል ጉዳይን እንደዚሁ የማድረግ ዓላማና ግብ ያለው የፕሮጀክት መጠሪያ ስም ነው። ስነ ተዋልዶና የወጣቶችን ህይወት በተመለከተ ከዚህ ቀደም የነበረው አቀራረብ ወጣቶችን ለማስተማር የመሄድ እንጂ የእነሱን ለመስማትና ለማዳመጥ እንዲሁም ለመረዳት አልነበረም፣ የሚሉት አቶ ሽመልስ በዲላ ዩኒቨርሲቲ ውስጥ የተቋቋመው ይሄ የዜሮ ፕላን መርሃ ግብር ማረፊያ ቤት፣ መጽሐፍትን፣ ነጻ ኢንተርኔት አገልግሎትንና የመወያያ እድልን በማመቻቸት ወጣቶቹን ማዳመጥ ችሏል ይላሉ። ማለፋቸው በጥንቃቄ የጎደለው ያልጠበቀ የወሲብ ግንኙነት ያልተከትለ የሚመጣ ለኤች አይ ቪ ኤድስና የሚጨበረዝ በሽታዎች መጋለጥ ያልታቀደ እርግዝና፣ የመሳሰሉት ነገሮች ለሰው ጤና ችግር ይከሰታሉ እና እነዚህ ችግሮች ምንድን ነው መንስኤያቸው? ስለዚህ እነዚህን ለመከላከል መጀመሪያ ከምንጩ ማድረግ የተሻለ ነው የሚለውን ሀሳብ ይዘን የተለያየ መንገድ ተማሪዎቹን ለማገዝ እንሞክር ነበረ። መጀመሪያ አካባቢ ላይ በቀጥታ እኛ አዋቂዎች፣ እሱ ደግሞ ሰሚዎች የሚሉበት አይነት አካሄድ ለማስተማር፣ ለማሰልጠን ብቻ እንቅስቃሴዎች እናደርግ ነበረ። እሱ ብዙ እንዳልሰራልን አየ ነው። ከዛ በኋላ ምክንያቱም በዚዛ እንቅስቃሴ ችግር ያተማሪዎች ችግር አለባቸው። ስለዚህ በችግራቸው መስሎ ለናሳያቸው ወሰጣቸው ይገባል የሚል ጠኛ ስለነበረ በኋላ ላይ ግን ዝም በማይሰራ ስናቀው ተማሪዎች የትጋትን መፍትሄ እንደሆኑ ማመን ጀመር። ለዚ የተነሳ እኔ በፊህን የሚል ሀሳብ ይዘን ወደ እነሱ ስንቀር፣ ተማሪዎቹ ራሳቸው እንዴት ችግራቸው ቢፈታ ደስ እንደሚላቸው፣ የምን አይነት መልክ ብንነገራቸው እንደሚወዱ ሀሳብ ሰጥተው፣ የዛ ሀሳባቸው የተጨነቀ ውጤት ነው ዜሮ ፕላን ነው የወለደው። በዩኒቨርስቲ ውስጥ በዜሮፕላን ውስጥ አባል የነበረችውና እስከ 2013 ማብቂያ ድረስ በፕሬዚዳንትነት ያገለገለችው ወጣት ቢታኒያ ዳዴ ቡድኑ የእህትማማችነትን ስሜት በመፍጠር እንዲተባበሩ፣ እንዲተጋገዙ እንዲሁም ስለ ትምህርት ውጤት ስለ ህይወት ክህሎት እንዲያውቁ ረድቶናል ትላለች። በጣም ደስ የሚለው ነገር ነበረ። በትማማችነት ነበረ። በጣም የምትያዩ ነበረ። ደር የሚተጋገዝ ነበር። ስንደት የምንደረታታ ነበረ። አንዳችን ያለችን ጥንካሬ እናውቅ ነበር እና ሰፖርቲቭ ነበር። አብረን በጣም ልኪ ቆይታ ነበረ ያሳለች ነው እና በጣም ያስደሰተን ነበር። ለብዙ ነገራችን ለራሱም አልፎ ደግሞ አጠገባቸው አጠገባችን ላለች እህት ስኮት እንድንሰጥ መታየት እንዲኖር ምንም አይነት ልዩነት እንደሌለ በመካከላችን ስነጣንበት አካባቢ አልወሰነንም፣ እምነት አልወሰነንም፣ አመለካከታችን አልወሰነንም እና ብዙ ነገር በአንድ መንፈስ ቤት ማማስመሰበት የሚንቀሳቀሱ ነገር በጣም ደስ ይላል ነበር። ያው እንደዋና ብዙ ነገሮች አግብ ወደ ራሴ በሁለት ነገር መጀመሪያ በራሴ በጣም የበለጠ አቅም ያ ብቻ የበለጠ መማር እንዳለብኝ እና ከእኔ በትግል በጣም የሚጠበቁ ነገሮች እንዳሉ በህይወቴ ለእኔ ብቻ ሳይሆን ለሌሎች ሰዎች መድረስ ደግሞ እኔ ሌሎች ማብቃት ነው። ሌላኛው ደግሞ በነበረበት ሰኛሉ ያሉሰ አድኞቻችን በጊዜ ቁንሳ ምክንያቱም ትልቁ ነበረ ማውራት ነገር የለንም። ከቤተሰብ ስንመጣ ጓደኞቻችን እና አካባቢ ጉዳዮች ብዙ አናውራባቸውም። ከቤት በቂ እውቀት ይዘን እንመጣ። ከዚህ ግን ስንመጣ ነፃነቱ አለ፣ ለመዝናናቸው ዘጣለ ነገር አለ። ስለ ሪሌሽንሽፕ ጉዳዮች ብዙ አናውቅም።

ልክ እንደሷ ሁሉ የቀድሞ የዜሮፕላን አባልና የሌላ ዩኒቨርሲቲ የህግ መምህርት የምስራች ያለው ዜሮፕላን ከስነ ተዋልዶ በላይ የህይወት ዓላማና እቅድ እንዲሁም በራስ መተማመንን ለማዳበር ዋጋው ከፍ ያለ ነው ትላለች። ያው በየአመቱ ብዛቱን ጨምሯል። ግን መጀመሪያ ሲያገኘው ሳቢና ማራኪ ነበር እና ከመጀመሪያው መርሃ ግብር በኋላ በጣም እየተሳቱ መጽሐፎችም አነብ ነበር። ከዛ በኋላ ግን ለአባልነት የተመለመሉት በኢንተርቪው፣ በቃለ መጠይቅ ማስታወቂያ ተለጥፎ በአባልነት ተመለም ምዙ። ከዛ በኋላ አስተባባሪ ሆኜ ያለፈው ማለት ነው። ዩኒቨርሲቲ ስትገቢ፣ ከፍተኛ ትምህርት ተቋም ስትገቢ ሌላ የህይወት ምዕራፍ ነው የሚጀምሩ እና

በቅዱስ አንሳተፉባቸው እንዲሁም የሆኑ አማክር አቻላቻ ምክክር እንትናለን አቻዎቻችንም እናማክራለን። አቻዎቻችን ደግሞ እኛንም ያማክሩና ከዛ ውጭ ደግሞ የተማሪዎችን ጉዳዮች እናስፈጽማለን። ጉዳይ አስፈጻሚ የራሱ ቡድን አለን፣ ጉዳዮች እናስፈጽማለን። አቶ ሽመልስ ከዲላ ዩኒቨርሲቲ በተጨማሪም በሌሎች ዩኒቨርስቲዎች ውስጥም የዜሮ ፕላን መርሃ ግብር እየተስፋፋ ነው ይላሉ። በቀጣይ ወንዶችም ተሳታፊ እንዲሆኑበት መርሃ ግብር እየተቀረጸ መሆኑን አቶ ሽመልስ ገበየው አስታውቋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ ዋሽንግተን ዲሲ ጋር ስለነበራችሁ ቆይታ እያመሰገንን የእሮብ ምሽት የጋቢና መሰናደውን እዚር ይፈጽመናል አብራችሁ ስለነበራችሁ በድጋሚ እናመሰግናለን ኤደን ገረመው በመስተንግዶ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር መጀመር ነው ሙዚቃ እንሰናበታለን ደናደሩ